የፈረንሳዩ ፕሬዚደንት ኢማኑኤል ማክሮ ወደ ስልጣን ከመጡ የመጀመሪያው ነው የተባለለት ሶስት ሀገራትን ያካተተው የምስራቅ አፍሪካ ጉብኝታቸው ሁለት ጠቃሚ ነገሮች ያካተተ መሆኑን ጉዟቸውን አስመልክቶ በተሰጠው ማብራሪያ ላይ ተገልጿል። በቀዳሚነትም ፈጣን እየሆነ የመጣው በቀጠናው የሚገኙ ሀገራት የእርስ በርስ ግንኙነት እና በተለይም በኢትዮጵያና በኤርትራ መካከል ከረጅም ዓመት የሰላም እጦት በኋላ መልሶ መገናኘት መቻላቸው እንዲሁም በጅቡቲና በጎረቤት ሀገራት መካከል የተፈጠረው የሰላም ግንኙነት ሲሆን፣ በሁለተኛ ደረጃነትም በምስራቅ አፍሪካ እየጎላና እየጠነከረ የመጣው ፈጣን የኢኮኖሚ እንቅስቃሴ እንዲሁም የአካባቢ ጥበቃ ጉዳይ መሆኑም ተነግሯል። ፕሬዚዳንት ኢማኑኤል ማክሮ በቀዳሚነት ጉብኝታቸውን በጅቡቲ የሚጀምሩ ሲሆን በመቀጠልም ወደ ኢትዮጵያ የሚያመሩ ይሆናል። በዚህም በኢትዮጵያ በሚኖራቸው ጉብኝትም ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከፕሬዚዳንት ሳለወርቅ ዘውዴ ጋርም ተገናኝተው በሀገራቱ የሁለትዮሽ ግንኙነት ላይ እንደሚመኩም ታውቋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የኢኮኖሚ ተሃድሶ ፈረንሳይ በትራንስፖርት በመሰረተ ልማት እና በቴሌኮሙኒኬሽን ዘርፍ እና እንዲሁም የተለያዩ የንግድ ዘርፎች ላይ ኢትዮጵያ ውስጥ ለመሰማራት ታላቅ ፍላጎት ያሳደረባት መሆኑን እና ለዚህም ሰባት የሚጠጉ ከፍተኛ የፈረንሳይ ካምፓኒ ኃላፊዎችም ከፕሬዚዳንት ኤማኑኤል ማክሮ ጋር ወደ ኢትዮጵያ እንደሚጓዙም ተገልጿል። ከጠቅላይ ሚኒስትሩ ጋር ስለ ኢኮኖሚ ታድሷቸው ለውጥ ያውራሉ። ጠቅላይ ሚኒስትሩ አዲስ የኢኮኖሚ ታድሶን እያ ያስተዋወቁ ነው የሚገኙት። የግል ሴክተሩንም እያበረታቱና የተወሰኑ የህዝብ ተቋማትንም ለንግድ ዘርፉ ክፍት ሊያደርጉ ነው። በእርግጥ ይህ አጀንዳ ለፈረንሳይ የገበያ እድሎችን ይፈጥራል። ፕሬዚዳንት ኢማኑኤል ማክሮን ወደ ኢትዮጵያ በሚያቀሩበት ወቅትም የመጀመሪያ ስራ ጉብኝታቸው የሚሆነው በላሊበላ ውቅር አብያተ ክርስቲያናትን መጎብኘት ሲሆን ቅርሱን ለመጠገን የባለሙያና የገንዘብ ድጋፍ እያደረጉ መሆኑን ተከትሎ የፕሬዚዳንቱ የላሊበላ ጉብኝትም ታሪካዊና የተለየ እንደሚያደርገው ተገልጿል። በርካታ የኢትዮጵያ ቅርሶች የሚገኙባት ፈረንሳይ በቅርቡ ከአፍሪካ የተወሰዱ ቅርሶችን ፈረንሳይ ወደ የአገራቱ ለመመለስ እንደምትፈልግ መግለጿን ተከትሎ አንዳንድ ሀገራት በይፋ ጥያቄ ማቅረባቸው ይታወቃል። ይሁን እንጂ በኢትዮጵያ እስካሁን የቀረበ የይፋ ይመለስልኝ ጥያቄ አለመኖሩም በዚህ ወቅት ተገልጿል። የፕሬዝዳንቱ ጉብኝት ታሪካዊ ነው ሲሉ የሚገልጹት ደግሞ በፈረንሳይ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሾሙት ክቡር አምባሳደር ሄኖክ ተፈራ ናቸው። አሁን ደግሞ በተለየ መልኩ ክቡር ዶክተር አብይ ስልጣን ከመጡ ጀምሮ የመጀመሪያ ጉብኝታቸውን በአውሮፓ ፈረንሳይ ነበር ያደረጉት እና በጣም ጥሩ መግባባት እና ፈረንሳይ ኢትዮጵያን እንደ ትልቅ ሀገር አጋር ሀገር ጠርጋፍ እንደምታይ በመግለጿ ከዚህ ጉብኝት ብዙ ይጠበቃል። በርካታ የኢትዮጵያ ቅርሶች የሚገኙባት ፈረንሳይ በቅርቡ ከአፍሪካ የተወሰዱ ቅርሶችን ፈረንሳይ ወደ የሀገራቱ ለመመለስ እንደምትፈልግ መግለጿን ተከትሎ አንዳንድ ሀገራት በይፋ ጥያቄ ማቅረባቸው ይታወቃል። ይሁን እንጂ በኢትዮጵያ እስካሁን የቀረበ የይፋ ይመለስልኝ ጥያቄ አለመኖሩም በፕሬዝዳንቱ የአፍሪካ አማካሪዎች በኩል የተገለጸ ሲሆን ስለዚሁ ጉዳይ ለክቡር አምባሳደር ሄኖክ ላነሳው ላቸው ጥያቄ እንዲህ ሲሉ ምላሻቸውን ሰጥተዋል። በተለይ ደግሞ ኢትዮጵያን በሚመለከት ሚዚ የሚባለው ሚዚየም ውስጥ የኢትዮጵያ ቅርሳቅርስ እንዳሉ ይታወቃል። እንግዲህ እነዚህ ቅርሳቅርሶች ተለይተው ታውቀው ጥያቄው የሚቀርብበት ሁኔታ ይኖራል ማለት ነው እና በዚህ ረገድ ዝግጅት የተደረገ ነው ለዲደብሊው ለተጠናቀረው ዘገባ Haimanut Truhnenein, Tea Ferencai, Paris.